የኮሮና ተዋሲ ቁጥር በጨመረባት ህንድ የተከሰተውን ምጣኔ ሀብታዊ ድቀት ለመታደግ በሚል መንግስት አንዳንድ ኢንዱስትሪዎቹ በድጋሚ ወደ እንቅስቃሴያቸው እንዲመለሱ ይሻል። የህንድ ቴሌቪዥን እንደዘገበው ከሆነ የተሽከርካሪ ኢንዱስትሪዎችና የጨርቃ ጨርቁ ዘርፍ ንግድ የአገሪቱ የህልውና ምንጭ በመሆናቸው ስራ ይጀምራሉ። በአንዳንድ ኢንዱስትሪዎች ላይ በከፊል አንዳንዶቹ ጋር ደግሞ እጅግ ጥብቅ በሆነ የንጽህና አጠባበቅ መር ነው ስራ ይጀምራል የተባለው በጂንዳል የ ንግድ ትምህርት ቤት መምህር እንደሆኑት ፕሮፌሰር ራጂሽ ሻክራ ባርቲ ከሆነ በተለይ የመካከለኛ ዘርፍ ኢንዱስትሪዎች በአስቸኳይ ጊዜ አዋጁ በብርቱ ተጎድቷል። አነስተኛና መካከለኛ የንግድ ተቋማት ለሀገሪቱ የስራ ምንጭ ዋነኛ የጀርባ አጥንት ናቸው። ስለዚህ መንግስት ቅጥር ላይና ድሆች በቂ ድጋፍ እንደሚያገኙ ዋስትና መስጠቱ ላይ የሚያተኩር ከሆነ ያ በእርግጥ ምርጫ ሳይሆን የግድ መደረግ ያለበት ነው። አነስተኛ ተቋማቱን መደገፍ ይኖርበታል። መካከለኛ የንግድ ተቋማት ደግሞ ከግብር እፎይታ አንስቶ እስከ የብድር ዋስትና ድረስ ማናቸውም አይነት ድጋፍ ያስፈልጋቸዋል። መንግስት የገንዘብና የበጀት ድጋፍ ሊያቀርብ ይችላል። ከሶስት ሳምንት በፊት በመላ ህንድ የተጣለው የአስቸኳይ ጊዜ አዋጅ በድጋሚ ሊራዘም እንደሆነ ተነግሯል። ጠቅላይ ሚኒስትር ናሬንድራ ሞዲ በሳምንቱ መጨረሻ ከአገሪቱ ግዛቶች አስተዳዳሪዎች ጋር ስለ አስቸኳይ ጊዜ አዋጁ መራዘም ተወያይቷል። የካርናታካ ግዛት ርዕሰ ብሔር ቡካናክሬ ሲዳሊንጋፓ ጠቅላይ ሚኒስትሩ የአስቸኳይ ጊዜ አዋጁን ያለአንዳች ማመንታት ለ15 ቀናት ማራዘም እንደሚገባ ነግረውናል። ከዚያ በኋላ በሂደት ለቀቅ ማድረጉ ላይ እናስብበታለን ብለውናል። በህንድ የአስቸኳይ ጊዜ አዋጁ የተነሳ ኢንዱስትሪዎችና የንግድ ተቋማት በመዘጋታቸው በተለይ የተጎዱት የዕለት ኩርሳቸውን ተሯሩጦ ለማግኘት የሚጥሩ ምንዱባንና የቀን ሰራተኞች ናቸው። በመቶ ሺዎች የሚቆጠሩት ባለፉት ጥቂት ሳምንታት ወደ የመንደሮቻቸው ተመልሷል። አብዛኛዎቹ ታዲያ ወደ ገጠራማ መንደሮቹ በመቶ ኪሎ ሜትር የሚቆጠረውን መንገድ የተያያዙት በእግር ነበር። ምክንያቱ ደግሞ የባቡርና የአውቶብስ መጓጓዣ አገልግሎቶች በአስቸኳይ ጊዜ አዋጁ ምክንያት በመላ ሀገሪቱ ሙሉ በሙሉ ቀጥ እንዲ መደረጋቸው ነው። እነዚህ በርካታ ምንዱባን በኮሮና ተዋሲ ሳይሆን በረሃብ አለንጋ ተገርፎ እንዳይሞቱ ስጋት የገባቸው መሆኑን የድሆች ድሆችን የሚደጉመው አንድ መንግሥታዊ ያልሆነ የበጎ አድራጎት ድርጅት ኃላፊ፣ ራጀሽ ኩማር ይናገራሉ። በዚህም አለበዚያ ስራ የማይጀመር ከሆነ በብርቱ የሚጎዱት እነዚህ ድሆች ናቸው። ወይ ሁሉም ወደ ቤታቸው እስካልሄዱ ድረስ ማለት ነው። አሁን እንደሚወራው ከሆነ እርግጠኛ መሆን ባይቻልም በርካታ ነገሮች የሚያመላክቱት የአስቸኳይ ጊዜዋ ወዳጁ ገና ሙሉ ግንቦት ወርንም እንደሚያካትት ነው። ያ ከሆነ መንግስት ለድሆች የጤና ዋስትና የኑሮ ድጎማና ሌሎች አስፈላጊ እርዳታዎችን ለማቅረብ እርግጠኛ መሆን ይገባል። ዴሊ ውስጥ ከቆዩት የቀን ሰራተኞች መካከል ካራን ኩማር ይገኝበታል። ቀሪ የቀን አበሉን እስኪቀበል ድረስ መዲናዊት ውስጥ ለመቆየት ቢወስንም ቤተሰቦቹ ግን በአስቸኳይ ወደ መንደሩ እንዲመለስ እየወተወቱት መሆኑን ይናገራል። ባለቤቴ በቃ ሁሉንም ተውና በፍጥነት ወደ ቤት ተመለስ፣ እያለችኝ ነው። ገንዘቡን ተውና ወደ ቤትህ ተመለስ፣ በቃ ብንጠማም ብንራብም፣ ቢያንስ ተርበን አንድ ላይ መሞት ካለብንም አንድ ላይ ነው መሆን ያለብን ነው የምትለው። በህንድ የኮሮና ተህዋስ የሚጠቃውና የሚሞተው ሰው ቁጥር እየጨመረ ነው።